መልሰው መላልሰው ቢመክሩ ቢሰሩ ለውጥ የማያመጣ ነገር ሲገኝ ውሃ ቢወቅጡት እምቦጭ ይላል የአገሬ ሰው። ፈረንጆቹ ዋትር ሃያሲን ብለው የሚጠሩትና በጣና ሐይቅ ላይ የተከሰተው አረም ገብሬው ቢያርም ቢያርም ለውጥ ሲያጣበት እምቦጭ ብሎ ሰይሙታል። ካለፉት ዓመታት በተቀመሩ ልምዶች ዘንድሮ የተሻለ ስራና ውጤት እያስመዘገብን ነው ይላሉ የክልሉ የአካባቢ ደንና የዱር እንስሳት ጥበቃና ልማት ባለስልጣን ምክትል ዋና ዳይሬክተር አቶ በልስቲ ፈጠነ። የባለፉት ዓመታት ተሞክሮ የሚያሳየን አረሙን አንዳንድ ጊዜ ሙሉ በሙሉ ብናስወግድበት፣ አንዳንድ ጊዜ ደግሞ በጣም ሰፊ ሽፋን በሚሆንበት ጊዜ እየተወሰነ የሚቀርበት ሁኔታ ነው የነበረው ግን በአማካኝ ከዘጠና አምስት ከመቶ በላይ አረሙን በማስወገድ ወደ ሌሎቹ ቀበሌዎች እንዳይሰራጭ ማድረጉን ስራውን ሰራ የነበረውና ይሄ አረሙ ወደ ሌሎች አካባቢዎች እንዲስፋፋ ጨርሶ ለማጥፋትም እንዳንችል እስከ አሁን እየሰራ ነው። ያለነውም ስራ ያው ችግር ያለበት እንደሆነ የሚያሳይ በመሆኑ እነዚህም ከባለፉት ዓመታት የነበሩ ተሞክሮችን ቀምረን በዚህ ዓመት ሰፊ ዝግጅት ስራ ሰርተን ነው ወደ ስራ የገባ ነው። ከባለፉት ዓመታት በተለየ ሁኔታ በዚህ ዓመት በሳይንሳዊ መንገድ አረሙ ያለው ሽፋን ምን ያህል ነው የሚለውንም በባለሙያዎች በተደግፈ እንዲጠና የተደረገው ከፍተኛ ሽፋን የነበረው መስከረም ላይ ስለነበረ መስከረም ላይ 5396 ሄክታር አረም በሀይቁ ላይ እንዳለ ጥናቱ ያሳያል። ይህንን ይዘም በመስከረም ላይ በሁሉም ቀበሌዎች እንዲጀመር ተደርጎ እስከ ታህሳስ 30 ድረስ 87 ከመቶ የሚሆነውን አረሙን ከሀይቁ ላይ የማስወገድ ስራ ሰርተናል። ከ5300 ሄክታር በላይ ሸፍነው የሚገኘው የእንቦጭ አረም በሰው ኃይል ብቻ አርሞ መጨረሱ አደጋችን እንደሆነ ይነገራል። በመሆኑም ዘለቂታዊ መፍትሄ ለማምጣት በማሽን የማረሙ ስራ እንዴት ነው አልናቸው። አቶ በልስቲን፣ አሁን ላይ ማሽን በመጠቀም አረሙን የማስወገድ ስራ እየሰራን ያለ ነው። በቅርቡ የሚገቡ ማሽኖችም ይኖራሉ። ከግሎባል ኮዋሊሽን የሚባለው ዓለም አቀፍ ኢትዮጵያውያን የተደራጁበት የጣና ሐይቅንና አካባቢ መልሰው ለማቋቋም የተቋቋመ ማህበር ነው። እነሱ ሁለት ማሽን ገዝተዋል። አንደኛው ረዲ ወደብ ደርሶ የማጓጓዝ ስራ እየተሰራ ነው። በቅርቡ ጣና ሐይቅ ላይ ይጀምራል። ሌላውንም ገዝተዋል። ሌሎችም እንደዚሁ ለመግዛት ጥሩ ጅምር ሄዱበት አለ እና ከማጋፎ ኃላፊነቱ የተወሰነ የግል ማህበር በራሳቸው ወጪ አንድ ማሽን ከቻይና ሀገር አምጥተው ለክልሉ ድጋፍ አድርጓል። ማሽኑም ተሞክሮ ውጤታማ መሆኑ ወረደ ተረጋግጦ አሁን እያረመን ያለ ማሽኑ እና በማሽን የማረሙም ስራ ወደፊት ተጠናክረን የምንገጥልበት ነው። አረሙ በተለያዩ ምክንያቶች ወደ ጣና ሐይቅ እንደገባ መላምቶች አሉ ለመሆኑ በምን እንደገባ በጥናት የተረጋገጠ ምክንያት አለ ወይ ለሚለው ጥያቄያችን ተከታይን ብለዋል ምክትል ዋና ዳይሬክተሩ በጥናት የተረጋገጠ ግዛክትሊ ይሄ ነው የሚል ነገር የለም ያው መላምት ነው እንግዲህ በማሽን ገብቶ ሊሆን ይችላል፣ በአሳ መረብም ሊገባ ይችላል። ለምሳሌ ሱዳንና ግብጽ ቀድሞ ነው የገባው። ስለዚህ ከእነዚህ አካባቢዎች የሚመጣ የአሳ ማጥመጃ መረብ ይህም መንገድ ሊሆን ይችላል፣ ማሽኖችም ሊሆኑ ይችላሉ። ግን ይሄን ማረጋገጥ አልችልም፣ በዛን ጊዜ ምክንያቱም ኦልሬዲ ታሪክ አልፎናል። ግን ሁሉም መላምት ነው። ሊመጣ ይችላል ነው እንጂ በዚህ ነው የመጣ የሚል ነገር የተረጋገጠ ነገር የለውም። የእምቦጭ አረም በሚያብብበትና በሚስፋፋበት ከመስከረም እስከ ታህሳስ ባሉት ጊዜያቶችና በሁሉም አካባቢዎች ደግሞ በአንድ ጊዜ የማረም ስራ በመካሄዱ ካለፉት ጊዜያት የተሻለ ውጤት መመዝገቡን ምክትል ዋና ዳይሬክተሩ አክለው ገልጸውልናል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ባህር ዳር